ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ተሾመ ቶጋ በቻይና የኢፌዲሪ ባለሙሉ ስልጣን አምባሳደር። በኢትዮጵያና ና በቻይና መካከል ያለው ግንኙነት ረጅም ዓመታት ያስቆጠረ ነው ከታንግ ስርወ መንግስት ጀምሮ። በእርግጥ በግንኙነት ደረጃ በአስራዘጠኝ ሰባዎቹ ነው የተጀመረው በኦፊሴል ኤምባሲ ከፍቶ መስራቱ። ና ከአስራዘጠኝ ሰባዎቹ እስካሁን ድረስ ያሉት ኢትዮጵያ ና የቻይና ዲፕሎማሲያዊ ግንኙነቱ ደረጃ ከየት ተነስቶ ምን ደረጃ ላይ ደርሰዋል ወይም ይገኛል ማለት ይቻላል? አመሰግናለሁ። አቶ ካሳሁን እንዳልከው የኢትዮጵያና የቻይና ግንኙነት በታሪክ ወደኋላ ስንሄድ የረዥም ጊዜ ታሪክ አለው። ቻይና የሃን ዳይናስቲ በኢትዮጵያ ደግሞ ከአክሱም ነገሥታት ጋር በንግድ በዚህ በስልክ መንገድ በሚባለው የነበረ የተጀመረ ግንኙነት እንዳለት የታሪክ መዛግብት ያወሳሉ። የሆነው ነው ቻይናና ኢትዮጵያ ኦፊሴላዊ ጉብኝት የጀመሩት ዲሴምበር አንድ እንደ አውሮፓ አቆጣጠር አስራ ዘጠኝ መቶ ሰባ ዓመተ ምህረት ነው የሁለቱ ሀገሮች ዲፕሎማሲያዊ ግንኙነት የተጀመረው። ይህ ማለት በሀያ ሀያ ሀምሳ አመት ወይም የወርቅ ኢዮቤልዩ የምናከብርበት አመት ይሆናል ማለት ነው። በእነዚህ አመታት እና ትንሽ ቀደም ብለንም ወደኋላ መለስ ብለን እንደምንመለከት በአስራ ዘጠኝ መቶ ሰላሳዎቹ ፋሽስት ኢጣሊያ ኢትዮጵያን በወረረች ጊዜ የቻይና ኮሚኒስት ፓርቲ የተማሪዎችን እንደዚሁም ደግሞ ላብ አደሮችን በየከተማው በየጎዳና አውጥቶ የወረራውን በመቃወም ለኢትዮጵያ በጣም ታሪካዊ የሆነ ድጋፍ የሰጠበት ሁኔታ ነው ያለው። ሁለተኛ፣ ኢትዮጵያ ደግሞ በበኩሏ የቻይና ሕጋዊ የተባበሩት መንግስታት ቋሚ የሴኪዩሪቲ ካውንስል አባል እንድትሆን የአፍሪካ ሀገሮች ድጋፍ በሰጡበት ወቅት ኢትዮጵያም ድጋፍ ከሰጡት ሀገሮች አንዷ ነች። በፖለቲካ ደረጃ ሁለቱ ሀገሮች በታሪካቸው በግንኙነታቸው ብዙ ጊዜ የሚያወሱት እና ትልቅም ፋይዳና ትርጉም ያለው ነው። ከአስራ ዘጠኝ መቶ ሰባ አራት በኋላ ያው በኢትዮጵያ የመጣው ለውጥ በወቅቱ ቻይናና ሶቪየት ህብረት በመካከላቸው መልካም ግንኙነት ስላልነበረ ችግሩ ስለነበሩ በወቅቱ የነበረው ወታደራዊ መንግስት ደግሞ ወደ ሶቪየት ህብረት በርዕዮተ ዓለም ምክንያት ያጋደለ ስለነበረ ግንኙነቱ በንጉሱ ዘመን እንደተከፈተ ተጠናክሮ የቀጠለበት ሁኔታ አልነበረም። እርግጥ የቻይናው የጠቅላይ ሚኒስትር በአስራ ዘጠኝ መቶ ስልሳዎቹ ኢትዮጵያን ጎብኝተዋል። ንጉሱም በአመቱ አስራ ዘጠኝ መቶ ሰባ አንድ ቻይናን ጎብኝቶ ከቼርማን ማኦ ጋር ተገናኝተዋል። ግን በዛ ሂደት ያልቀጠለበት ሁኔታ አለ። ግን እንበሺው ግንኙነቱ ሳይቋረጥ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ነበር። በቻይና ና በሶቪየት ህብረት የነበረው ግንኙነት በሰማኒያዎቹ በሰላም በውይይት ከተፈታ በኋላ ግን ደግሞ የኢትዮጵያና የቻይና ግንኙነትም በዛው ልክ ተሻሽሎ ተጠናክሮ ያለበት የወቅቱ የኢትዮጵያ ፕሬዚደንትም ቻይና ጉብኝት ሁለት ጊዜ ያደረጉበት የቻይናው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢትዮጵያን የጎበኙበት ሁኔታ ነበር። የተለያዩ ጉብኝቶችም ተደርጓል። የኢትዮጵያና የቻይና ግንኙነት ግን አሁን የደረሰበት ከፍተኛ ደረጃ የደረሰው ኢህአዴግ ስልጣን ከያዘ በኋላ ነው። በተለይም ደግሞ ከአስራ ዘጠኝ መቶ ዘጠና ዘጠኝ እንደ አውሮፓ አቆጣጠር ቻይና ከአፍሪካ ጋር የትብብር ማዕቀፍ ወይንም ይሄ ፎረም አሁን ቻይና አፍሪካ ኮኦፕሬሽን የሚባለው ከተመሰረተበት ጊዜ ጀምሮ ግንኙነታችን ከጊዜ ወደ ጊዜ እየተጠናከረ መጥቶ ከሁለት አመት በፊት በሁለት ሺህ አስራ ሰባት አመተ ምህረት በሁለት ሀገራት መካከል ያለው ግንኙነት ሊደርስ የሚችለው ከፍተኛ ደረጃ ላይ ደርሷል ማለት ይቻላል ያውም ቻይና እና ኢትዮጵያ ግንኙነታቸው ኮምፕሪሀንሲቭ ስትራቴጂክ ኮኦፕሬቲቭ ፓርትነር የሚል ደረጃ ላይ የደረሰበት ሁኔታ ነው ያለው። ይህን ደረጃ እንድደርስ ባለፉት ሀያ አመታት የተሰሩ በርካታ ስራዎች አሉ። የአገራት ግንኙነት እንግዲህ የሚለኩባቸው ብዙ ነገሮች አሉ። አንደኛ በመሪዎች ደረጃ የሚደረጉ ጉብኝቶች የወዳጅነት፣ የአጋርነት፣ የትብብር ማሳያ ናቸው። ከዛ አኳያ በኢትዮጵያ በኩል ከአሁኑ ጠቅላይ ሚኒስትር በፊት ነበሩ። ጠቅላይ ሚኒስትር ኃይለ ማርያም፣ ጠቅላይ ሚኒስትር መለስ ነፍሳቸውን ይማር። ዶክተር አብይ ጠቅላይ ሚኒስትር ከሆኑ በኋላ ሁለት ጊዜ ቻይናን የጎበኙበት ሁኔታ ነው ያለው። በቻይና በኩል በአስራ ዘጠኝ መቶ ዘጠና ስድስት የዛኔ በስልጣን ላይ የነበሩ የቻይናው ፕሬዚደንት ዛንጀምን ኢትዮጵያን የጎበኙበት፣ ከዛ በኋላ በሸንጎ ሊቀመንበር፣ በውጭ ጉዳይ ሚኒስትር ደረጃ እና በርካታ የክፍላት ሀገር መሪዎች ኢትዮጵያን የጎበኙበት ሁኔታ አለ። በኢትዮጵያ በኩልም በአፈ ጉባኤዎች ደረጃ ስልጣን በነበርኩ ጊዜ ኦፊሻሊ ቻይናን የጎበኘውበት ሁኔታ ነበር። ይሄ እንግዲህ የግንኙነቶች ጠንካራ መሆን ማሳያ ነው ማለት ነው። ሁለተኛው የኢትዮጵያና የቻይና ግንኙነት በርካታ ስምነቶች የተፈራረምንበት ሁኔታ ነው ያለው። ከዛ አኳያ በቻይና ና አፍሪካ የትብብር ማዕቀፍ ውስጥ ኢትዮጵያ ግንባር ቀደም ተጠቃሚ ሀገር ነች። በኢኮኖሚ ዲፕሎማሲ፣ በፖለቲካው ከቻይና ጋር በአካባቢ ሰላም፣ ዓለም አቀፍ ጉዳዮች በጋራ የምንተባበርበት፣ በኢኮኖሚ ዲፕሎማሲ፣ በውጭ ቀጥተኛ ኢንቨስትመንት፣ በንግድ ኢኮኖሚ ትብብር በመሰረት ልማት ግንባታ፣ በትምህርት፣ በጤና በመሳሰሉ መንገዶች ኢትዮጵያ ከቻይና ጋር ካለው ትብብር በጣም ከፍተኛ የሆነ ጠቀሜታ እና በሀገር ውስጥ የነደፈችውን ፖሊሲ ከማስፈጸም አኳያ ለሀገራችን የድህነት ቅነሳ ፕሮግራምን ከመተግበር አኳያ ትልቅ ፋይዳና ትልቅ ትርጉም ያለው አጋር ሆናል ለቻይና ማለት ይቻላል። ግንኙነታችን አሁን የደረሰበት ደረጃ ቅድም እንደገለጽኩት ስትራቴጂያዊ አጋርነት ነው። ከዚህ አኳያ ብዙ ጊዜ የሚነሳ አንድ ነገር ስላለ ነው። ብዙ ጊዜ የአፍሪካና የቻይና ትብብር የኢትዮጵያም ቢሆን ሰው የሚያስበው ግንኙነቱ ያው ኢትዮጵያ የምትፈልገው ና ግን ቻይና ተጠቃሚ የምትሆንበት ብሎ ያስባል። የአፍሪካን ትብብር በዛ ደረጃ ነው የሚታየው። አፍሪካኖች ቻይና ነው የሚፈልጉ ግን ቻይና ተጠቃሚ እንደሆነች ተደርገው ነው እና ይሄ አይቲንክ በፐርሰፕሽን ደረጃ ሰው በሀሳቡ በሚያስበው ደረጃ እንደዚህ ሊብራሉ አለምም፣ ናሬሽኑን ሴት የሚያደርገው እነሱ ስለሆኑ ይህን ግንኙነት የሚያዩበት መንገድ አለ። ዞሮ ዞሮ የኢትዮጵያ ኮንክሪት በሆነ መረጃ ላይ ተነስተን መተንተን የሚቻል ኢትዮጵያን ቻይና ትፈልጋለች፣ ቻይናም ኢትዮጵያን ትፈልጋለች። ይሄ በሁለቱ ሀገሮች በእኩልነት በመከባበር በጋራ ጥቅም ላይ የተመሰረተ ግንኙነት ነው ብለን መውሰድ ይቻላል። ስለዚህ ግንኙነቱ ከጊዜ ወደ ጊዜ እያደገ መጥተው አሁን ስትራቴጂያዊ አጋሮች አሁን ደረጃ ላይ ደርሷል። አምሳ አመት ግንኙነታችን እንግዲህ ከሚቀጥለው አመት ጀምሮ በስፋት እነዚህን በሚያንጸባርቅ መንገድ ለማክበር ዝግጅት እያደረግን ያለ ነው እና ግንኙነቱ ጠንካራ ነው። በጽኑ መሰረት በጽኑ መተማመን ላይ የተመሰረተ ነው። ሁለተኛው ያው ግንኙነቱ በመንግስታት ደረጃ ላይ ብቻ የተወሰነ ሳይሆን በቢዝነስ ደረጃ ላይ በርካታ የቻይና የግል ባለሀብቶች እንደዚሁም ኢትዮጵያውያን ባለሀብቶች ከቻይና አቻዎቻቸው ጋር በንግድ እንደዚሁም በኢንቨስትመንት በጋራ ሽርክና የሚሳተፉበት፣ ስለዚህ ቢዝነስ ለቢዝነስ ያለው ግንኙነት አለ። ሶስተኛው እና ሌላው ኢህአደግ ከቻይና ኮሚኒስት ፓርቲ ጋር ጠንካራ ወዳጅነት እና የመግባቢያ ሰነድ በመፈረም በጋራ የሚሰሩበት፣ አንዱ ለሌላው ሶሊዳሪቲ የሚያሳዩበት፣ አንዱ በሌላው ጉባኤ ላይ የሚሳተፉበት፣ በየጊዜው የሚመካከሩበትም የፓርቲ ለፓርቲ ግንኙነት ነበረ። የመጨረሻው የህዝብ ለህዝብ ግንኙነት ነው እና በቻይና እና በኢትዮጵያ መካከል የህዝብ ለህዝብ ግንኙነት ይሄ በቱሪዝም በትምህርት እንደዚሁም ፓብሊክ ዲፕሎማሲ በተቋማት በመሳሰሉት የሚገለጽ ነው እና ይሄም እያደገ የመጣ ነው። በዚህ አካባቢ በእርግጥ ብዙ ስራ መስራት የሚጠይቅ ነገር እንዳለ ይገባኛል። ግን በዚህ ልክ የሚገለጽ ስለሆነ ኮምፕሬሄንሲቭ ስትራቴጂክ ኮኦፕሬቲቭ ፓርትነርሽፕ ያለንበት ዋናው ምክንያት ይሄ ነው። ከዛ ውጪ ባይላትራሊ በሁለትዮሽ ብቻ ሳይታጠር የቻይና ና የኢትዮጵያ ግንኙነት ያው በአካባቢ ሰላም ጉዳይ በተለይ በአፍሪካ ሰላምን ከማስከበር አኳያ ሁለቱ ሀገሮች ያው ቻይና ሰላም ማስከበር ሀይል በማሰለፍም ከአምስቱ የቋሚ ጸጥታ ምክር ቤት አባላት ግንባር ቀደም ነች። የሰላም ማስከበር ስራ በአፍሪካ ከመደገፍም አኳያ በፋይናንስ ግንባር ቀደም ነች። ኢትዮጵያ እንደምታወቀው ያው የሰላም አስከባሪ ሀይል በአፍሪካ ደረጃ በማሰለፍ በዩኤን በተባበሩት መንግስታት ድርጅት የሰላም አስከባሪ ሀይል ውስጥ ትልቅ ቦታ ያላት ሀገር ነች። ትልቅም አስተዋጽኦ የምታበረክት ነች። ሰ በዚህ ረገድም በጋራ እየሰሩ ያሉበት ሁኔታ ነው ያለው። ሌላው እንግዲህ አለም አቀፍ ጉዳዮች ላይ አየር ለውጥን በተመለከተ እንደዚሁም ደግሞ የተባበሩት መንግስታት ድርጅትን ሪፎርም በማድረግ ረገድም ሁለቱ ሀገራት እንደዚሁም ሌሎች ግሎባል በሆኑ ጉዳዮች ላይ በየጊዜው በጋራ የምንሰራበት የምንመካከርበት ግንኙነት ነው ያለን ና ጠንካራ ወዳጅነት፣ አጋርነት እና በጋራ ተጠቃሚነት ላይ የተመሰረተ ግንኙነት አለን ብሎ ማለት ይቻላል። ካሳሁን ተሾማ ቶጋ በቻይና የፌዴሪ ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳውም ስለሰጠኝ ፊድል በጣም አመሰግናለሁ። ሁሉም በተለያዩ ጉዳዮች መድረክ ስለምሰጠኝ ከልብ ላመሰግን ይወዳሉ። በዚህ አጋጣሚ Want hear more stories በእስያና አውስትራሊያ የሚገኙ ዲፕሎማቶች ኢትዮጵያውያንና ትውልደ ኢትዮጵያውያንን ያካተተ ዌቢናር መድረክ ተሰናድቶ ተካሂዷል። የውይይት መድረኩ የመናገሪያ አጀንዳ ታላቁ የህዳሴ ግድብ የነበረ ሲሆን በተጋባዥ እንግድነት ከቀረቡት ውስጥ በሚኒስትርነት ማዕረግ የፌድሬ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የፌድሬ የውሃ መስኖና ኤነርጂ ሚኒስትር ኢንጂነር ዶክተር ስለሺ በቀለ ተገኝተዋል። ሌሎች ባለሙያዎችም በተጠበቡባቸው መስኮች ሙያዊ ትንታኔዎችን አቅርበዋል። የውይይት መድረኩ መሪ የነበሩት በህንድ የኤፌድሪ አምባሳደር ዶክተር ትዝታ ሙልጌታ ናቸው። የውይይት መድረኩን የማሰናዳቱ እሳቤ የመነጨውም በሳቸው ከሚመራው በህንድ የኢትዮጵያ ኤምባሲ በመሆኑ የተነሳሽነቱን እሳቤ ለምንና እንዴት ለማንሳት ወደዳችሁ ስንል ቀዳሚ መጠይቃችንን አቀርበናል። በመጀመሪያ ለዚህ እድልና እኛን ኢንተርቪው ለማድረግ ጊዜውም ፈቃድም ስለተገኘ እናመሰግናለን። እንደሚታወቀው በ ኢትዮጵያ በተለያዩ ክፍል ሀገሯት ውስጥ የተለያዩ ኤምባሲዎች አሏት፣ በጣም ብዙ ኤምባሲዎች አሏት። በዚህ ኤምባሲዋና በዲፕሎማቶቹ አማካኝነት የህዳሴ ግድብን አጠቃላይ ሁኔታ በማስመልከት ያለበትንም የድርድሩንም ደረጃ በማስመልከት በየጊዜው እያንዳንዱ ኤምባሲ ከሚወክላቸው አገራት ጋር የተለያዩ ማሳወቅን፣ መረጃ መስጠትን፣ መነጋገርን ስንሰራ ቆይተናል። ድሮም ሲሰራ ነበረ አሁንም እየተሰራ ነው። ያው ወደፊትም የሚቀጥል ነገር ነው እና የዚህ አንደኛው ፓርቱ ከተወከልንባቸው አገሮች ባሻገር እዛ የተወከልንባቸው አገር ውስጥ የሚገኙ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን ስለዚህ ነገር ምን አይነት አስተዋጽኦ አላቸው የሚለውንም ራሱን የቻለ ትልቅ ቦታ ተሰጥቶት ከነሱም ጋር መመካከር፣ መነጋገር አንደኛው የስትራቴጂው አካል ነው። ስለሆነም ይህን በማመን በህንድ ውስጥ ከአንድ ሺ ሁለት መቶ በላይ በመንግስት ስፖንሰር የሚደረጉ እና በግላቸው የሚማሩ ተማሪዎች አሉን፣ እንጂ ሌላ ብዙም ዳያስፖራ የለንም። ነገር ግን እነዚህ ተማሪዎች አብዛኞቹ የፒኤችዲ እና የማስተርስ ተማሪዎች በመሆናቸው መጠን ይጽፋሉ። ብዙ ጊዜ አንዳንድ ጊዜ ሪፍሌክሽኖችን እናያለን በተለያዩ በጥናታዊ ጽሁፎቻቸው። አልፎ አልፎም በተለያዩ አርቲክሎችን ሲጽፉ እናያለን እና ፍላጎቱም እንዳለ የአንደኛውም የኛ የዳያስፖራም ባይሆኑ ብንጠቀምባቸው ኃይሎቻችን ስለሆኑ እነሱን ማሳወቅ እንዳለብን ስለተረዳን ቀስ ብለን ደግሞ እነሱን ብቻ ከሚሆን በሰፋ ባለ ሁኔታ ኤዥያም ላይ በአብዛኛው እንደዚሁ ለትምህርት የመጡ በቻይና ብዙ አሉ፣ ኮሪያ ውስጥም እንደዚሁ ለትምህርት የመጡ ብዙ አሉ እና እነሱን አድሬስ ለምን አናደርግም? ከዛም በተጨማሪ በጃፓን በአውስትራሊያም ደግሞ እንደዚሁ የተለያዩ ትውልድ ኢትዮጵያን ስላሉ እነሱን አድሬስ ብናደርጋቸው ወደፊት እንዴት አብረን መስራት እንችላለን፣ የሚለውን ነገር መነጋገር እንችላለን የሚለው ሀሳብ ከኛ መጣ። መጀመሪያ ታርጌት ልናደርግ የፈለግነው እዚህ ያለውን ሀይል ብቻ ነበረ፣ ህንድ ውስጥ ያለውን። በኋላ ግን ስናየው ዌብናር በተለያዩ አሁግሮች እየተካሄደ ነው። ከዚህ በተጨማሪም ይሄን ሪሶርስ በየጊዜው እያንዳንዱ ኤምባሲ ሚኒስትሮቻችንን ወይም ሌሎቹን ተደራዳሪዎቻችንን በየሳምንቱ በየጊዜው ከማስቸገር ይልቅ ሀይላችንን አንድ ላይ ብናመጣ ሰብሰብ ብለን ሰብሰብ ስልን ደግሞ ወደፊትም የተሻለ ነገር ለመስራት ይቻላል ብለን ስላመንን ይሄን ነገር ለማድረግ ያው የኛ ኤምባሲ ውጥኑን ወጠነ። ከዛ በኋላ ከኛ ጋር አብረው ብዙ ጊዜ የምንሰራውን ኤዥያና ፓሲፊክ የሚገኘውን አውስትራሊያን ኤምባሲ አነጋገርን። ይሄ ነው እንግዲህ ልንነሳበት የቻለው ምክንያት። የኢትዮጵያና የህንድ ግንኙነት በርካታ ዓመታትን ያሸመገለ ነው። አሁን እርሶ በህንድ የኢትዮጵያ አምባሳደር ነዎት። የሁለቱ አገራት ዲፕሎማሲያዊ ግንኙነት ከየት ተነስቶ የት ደርሷል ማለት ይቻላል? በህንድ የሚኖሩ ኢትዮጵያዊያን ጋር ኤምባሲው ያለው ግንኙነትና ትብብሮች ምን ይመስላሉ? እውነት ነው ህንድ ከኢትዮጵያ ጋር በጣም ታሪካዊ ግንኙነት ለረጅም ጊዜ ያላት ሀገር ናት። ነገር ግን በዚህ በዲፕሎማቲክ ግንኙነታችን የጀመረው የዛሬ ሰባ አንድ አመት አካባቢ ነው። ህንዶች በአስራ ዘጠኝ አርባ ሰባት ላይ ነጻነታቸውን ካገኙ በኋላ ወዲያው በአመቱ በአስራ ዘጠኝ አርባ ስምንት ካልተሰፋቱ በፈረንጆች ነው ይሄ የኢትዮጵያ ኤምባሲ የተመሰረተው። ኢትዮጵያ ኤምባሲ በህንድ በነገራችን ላይ ከአፍሪካ የመጀመሪያው ኤምባሲ ነው። እዛን ጊዜ ጀምሮ ዲፕሎማቲክ ሪሌሽናችን አለ። በአብዛኛው ቅድመ ግንኙነታችን የሚያተኩር የነበረው ትምህርት ላይ ነበረ። በጣም ብዙ የህንድ መምህራን ኢትዮጵያ ውስጥ ሄደው በትምህርት ያስተምሩ ነበረ ከሆነ ጊዜ በኋላ ደግሞ ብዙ የኢትዮጵያ ተማሪዎች ወደ ህንድ እየመጡ ትምህርት በመንግስት ስኮላርሽፕ አማካኝነት ትምህርት ይወስዱ ነበረ። ያ አሁንም ቀጥሏል። ከዛ ባሻገር ደግሞ ካለፉት ከአስራ አምስት ዓመታት ወዲህ ደግሞ በኢኮኖሚውም ያለን ግንኙነት በጣም እየተጠናከረ መጥቷል። በጣም ብዙ የህንድ ኢንቨስተሮች ኢትዮጵያ ውስጥ ገብተው በተለይ በጨርቃ ጨርቅ ዙሪያ እና በዚህ በፋርማሲቲካል ኢንቨስት እያደረጉ ይገኛሉ። ከረንትሊ ከአምስት መቶ በላይ የህንድ ኩባንያዎች ኢትዮጵያ ውስጥ ተመዝግቦ ይገኛሉ። በፖለቲካውም ረገድ ህንድን የኢትዮጵያ ስትራቴጂካዊ አጋር ለማድረግ እየተሰራ ይገኛል። እርግጥ ነው ህንድ እንደ ሌሎቹ ሀገሮች ኢትዮጵያ ውስጥ በጣም ብዙ ዲያስፖራ የላትም። ነገር ግን ህንድ ደግሞ በንግድም ያውቅት እንዳልኩት ብዙ ኢንቨስተሮች እዛ አሉ። ኢትዮጵያም ከህንድ በጣም ብዙ እቃዎችን ታስገባለች በንግድ ማለት ነው። ኢትዮጵያም የሚሸጡ የተለያዩ የቅባት እህሎችን ወደዚህ እናመጣለን። ስለዚህ በንግዱም ያለው እንቅስቃሴ ከፍተኛ ስለሆነ፣ እንዲሁም ደግሞ አሁን ፖለቲካዊ ግንኙነታችንን ሞሮፍ ስትራቴጂካዊ ለማድረግ በመሪዎችም፣ ሌሎችም በከፍተኛ ባለስልጣናት የሚደረጉ ግንኙነቶችን ወደፊት እያበዛን ያንን ነገር ወደ ስትራቴጂካዊ ግንኙነት ለማጠናከር በመስራት ላይ እንገኛለን። ከዛ በተጨማሪ ከህንድ ጋር ካሉን ኢትዮጵያውያን ጋር ያለን ግንኙነት በአብዛኛው ያው ህንድ ውስጥ ያሉት ኢትዮጵያውያን ተማሪዎች ናቸው። ለተወሰነ ጊዜ እዚህ መጥተው የሚመለሱ ናቸው በአብዛኛው ዲያስፖራ አልፎ አልፎ የተለያዩ የኢንተርናሽናል ኦርጋናይዜሽኖች ውስጥ በስራ ከሚያገለግሉ ኢትዮጵያውያን በስተቀረ ኢትዮጵያዊ ዲያስፖራ በመላውህን የለም። ነገር ግን እነዚህም ተማሪዎች ቢሆኑ በሚኖሩበት የተወሰነ የትምህርት ዓመታት ውስጥ ከእኛ ጋር ጥሩ ግንኙነት እንዲኖራቸው ማድረግ ለወደፊቱም ሀገራችንም ውጭ ካሉ ኢትዮጵያን ጋር ለሚኖራት ግንኙነት ትልቅ ሚና እንደሚጫወት እነሱም ደግሞ አገር ቤት ከተመለሱ በኋላ ከፍተኛ ሚና እንዲጫወቱ ለማድረግ ይረዳል ብለን ስለምናስብ በተለይ በአሁኑ ሰዓት በጣም ከተማሪዎቹ ጋር ቀጥተኛ ግንኙነት አለን። የተማሪ ተወካዮች አሉ፣ የተለያዩ አደረጃጀቶች አሉ። ለሕዝብ ክንፍ አይነት ነገር ነው የምንጠቀምባቸው። ሪሶርሶችንም አይደንቲፋይ ከማድረግ ስራዎችንም ሀገር ውስጥ ያሉ ነገሮችንም ከዚህ ሀገር ያሉ ነገሮችንም አይደንቲፋይ ከማድረግ እና ተባብረን ከመስራት አንጻር አይ ቲንክ በጣም ጠንከር ያለ ግንኙነት አለን። ብዙ ናቸው። አንድ ቦታ አይደሉም። ኦልሞስት በመላው ህንድ ነው እነዚህ ተማሪዎች ተበታትነው የሚገኙት። ነገር ግን በተለያዩ ጊዜዎች አብረን እንሰራለን። ኢትዮጵያ የተለያየ የባህል እንትኖችን ማሳየት ሲኖርባት አንዳንድ ጊዜ ኤምባሲውን ላይሄድ ይችላል። እነዚህ ተማሪዎቻችንን ባሉበት ቦታ ሆነው ያላቸውን የኢትዮጵያን አልባሳት የኢትዮጵያን ምግቦች እያቀረቡ ኢትዮጵያን እንዲያስተዋውቁ እናደርጋለን እና ኢትዮጵያን በማስተዋወቅ እዚህ ያለውንም የተለያዩ ሪሶርሶችንን አይደንቲፋይ አድርጎ ለሀገር ቤት ቴክኖሎጂዎችን ከማሸጋገር አንጻር ከፍተኛ ስራ እየሰራን ነው። አይ ቲንክ ወደፊትም ይህን ነገር አጠናክረን የምትቀጠል እንዳለብንም እናስባለን። የዚህም ቅድም ያወራ ነው የአንደኛው ዌብናሩም አላማ እነዚህን ሪሶርሶቻችንን ነገ ተመልሰው ሀገር ቤት የሚያገለግሉ ስለሆኑ ከወዲሁ አብረ በመስራት መንግስት ከእነሱ ጎን መሆኑን በማሳየት ከመንግስት ጋር ያላቸውን ግንኙነት እንዲያጠናክሩ ማድረግ ነው እና በጣም ጠንከር ያለ ግንኙነት አለን ማለት እችላለሁ። የመልካም በህንድ የኤፌድሪ ባለሙሉ ስልጣን አምባሳደር ዶክተር ትዝታ ሙሉጌታ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። ኤስቢኤስ ሬዲዮ በኬንያ፣ ማላዊ፣ ሲሼልስና ኮሞሮስ የኤፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር መለስ አለም የኢትዮጵያና የኬንያ ዲፕሎማሲያዊ ግንኙነት የጀመረው ኬንያ ገና በእንግሊዝ ቅኝ ግዛት ስር ሳለች ነው። በነጻነት ትግሉና ከነጻነት በኋላም እንዲሁ በርካታ አስተዋጽኦዎች ለኬንያ አድርጋለች። በቀዳማዊ ኃይለ ሥላሴና በጆሞ ኬንያታ መካከል የነበረም ወዳጅነት ላቅ ያለ ነው። ባለፉት ሀምሳ ስድስት ዓመታት ውስጥ ኢትዮጵያና የኬንያ ግንኙነት ምን ያፈራቸው ፍሬዎች አሉ ማለት ይቻላል? አመሰግናለሁ ኢትዮጵያና ኬንያ ግንኙነት ከነጻነት በፊት የነበረ ነው። ምክንያቱም ድንበር እንጋራለን፣ ኩታ ገጠምነን ወደ ስምንት ሺ ስድስት መቶ ኪሎ ሜትር አካባቢ ነው። የጋራ ህዝቦች አሉ። የመንግስታት ግንኙነት ከመኖሩ በፊት አንድ ላይ በችግርም በደስታም በሀዘንም የኖሩ ኢትዮጵያ ውስጥ ቦረና አለ። ኬንያ ውስጥ ቦረና አለ። ኢትዮጵያ ውስጥ ገብራ አለ። ኬንያ ውስጥ የገብራ ብሄር አለ። ኢትዮጵያ ውስጥ ገሪ አለ፣ ኬንያ ውስጥም እንደዛው፣ ቡርጂ፣ ሌሎቹንም እንደዚሁ የቱርካናና የዳስነሽ አካባቢ ህዝቦች መጥቀስ ይቻላል። እነዚህ ህዝቦች ቀደም ብለው የኖሩ ናቸው። ኢትዮጵያ ከፋሽስት ጣሊያን ጋር በነበራት ያገር እንደ ሉዓላዊነት የማስከበር ትንቅንቅ ላይ በኬንያ በኩል ድጋፍ ይደረግ እንደነበር ድርሳናት ያሳያሉ። በተመሳሳይ ከቀዳማ ኃይለ ሥላሴ የእንግሊዝ ስደት ጋር በተያያዘ ጆሞ ኬንያታ የኬንያ መስራች አባት ከመሆናቸው በፊት እንግሊዝ ውስጥ እሳቸውም ስለነበሩ በዛ ወቅት የነበረ ወዳጅነት ቅርርብና ግንኙነት እንደነበረም እዚሁ ኬንያ አካባቢ ያየኋቸው ተመሳሳይ ጽሁፎች ያሳያሉ። ኬንያ ለነጻነት ባደረገችው ትግል ውስጥ በማው ማው የሚባል እንቅስቃሴ ላይ የኢትዮጵያ ድጋፍ ሰፊ እንደነበረ በተመሳሳይ ይታወቃል። ስለዚህ ደረ ነጻነት የነበረ ግንኙነት ነበር። ለዚህም ነው ናይሮቢ ስትመጣ የኢትዮጵያ ኤምበሲ ነው ያለሁበት። ከቤተ መንግስቱ አራት መቶ ሜትር እንኳን አይሆንም ያለበት ቤተ መንግስት አካባቢ ያለው ብቸኛው ኤምባሲ በናይሮቢ የኢትዮጵያ ኤምባሲ ብቻ ነው። ይሄ ኤምባሲ የዛሬ ሀምሳ ስድስት አመት ሲሰራ ቦታው ላይ ቆመው ሲያሰሩ የነበሩት ቤቱን የኬንያው መስራች አባት ጆሞ ኬንያታ ናቸው። ከቀዳማዊ ኃይለ ስላሴ ጋር የቤተሰብነት ያህል ግንኙነት ነበራቸው። ጆሞ ኬንያታ በጣም በተደጋጋሚ ሄዱበት አገር የሚባል አገር ቢኖር ኢትዮጵያ ነው። ከቅርበቱ ብቻ ሳይሆን ከቀዳማዊ ኃይለ ስላሴ ጋር ከነበራቸው ወዳጅነት እና ቀረቤታ ጋር የተያያዘ ነው። ለደረ ሁለቱ መሪዎች በተመሳሳይ በተለያየ ወቅት ኢትዮጵያና ኬንያ ያላቸው ግንኙነት ሁለት መሰረታዊ ባህሪዎች አሉት። ባለፉት ሀምሳ ስድስት አመት ውስጥ አንደኛ በመንግስታት ለውጥ ውስጥ የማይዋዥቅ ወዳጅነት ነው ያለን፣ የማይቆርጥ የማይጎረብጥ ወዳጅነት ነው ያለን። ሁለተኛ በመንግስታት ልዩነት ውስጥ፣ በመንግስታት መቀያየር ውስጥ የማይዋዥቅ ከመሆኑ ውጭ በየጊዜው እየጎለበተ የሄደ ወዳጅነት ነው። ከአካባቢው ሀገሮች በመጀመሪያ የቪዛ ጉዳይ ይቅር ተብሎ ስምምነት የተፈረመው ከኬንያ ጋር ነው። ከኬንያ ጋር የጋራ መከላከያ ስምምነትም አለ። ሁለተኛው ባህሪ መንግስታት ቢለዋወጡም ግንኙነቱ ወጥና ጠንካራ የሆነበት አካሄድ አለ። እነዚህ ባህሪዎች ናቸው። በፖለቲካው ውስጥ ያለው ግንኙነት በጣም ጠንካራ የሚባል ነው። ባለፉት ጥቂት ዓመታት ለውጥ መጣ ብሎ ማለት የሚቻለው አንደኛ በሁለቱ ሀገሮች መካከል ያለው ግንኙነት ወደ ስትራቴጂክ አጋርነት ማሳደግ ተችሏል። በሀገሮች መካከል ያለው ግንኙነት በሀገሮች መካከል ያለ ፖለቲካዊ ግንኙነት ዲፕሎማሲ በጣም ዘላቂ እና ሕዝቦች ተጠቃሚ የሚያደርገው የኢኮኖሚ ዲፕሎማሲ ላይ ሲያተኩር ነው። ስለዚህ በፖለቲካ በኩል ያለውን ግንኙነት ወደ ኢኮኖሚ ግንኙነት ለመለወጥ ከአስራ ሁለት ዓመት በፊት የልዩ የንግድ ስምምነት ተፈራርመናል። በኢትዮጵያና ኬንያ መካከል የመሰረተ ልማት ስር ተፈጥሯል። የመንገድ፣ የኤሌክትሪክ የኢትዮጵያና ኬንያ ብቻ ሳይሆን ደቡብ ሱዳንን የሚያካትተው የላፕሴት ፕሮጀክት የላሙ ወደ ፕሮጀክት ብዙ ስለሚያጠቀልብ በተለምዶ ላሙ ስለምንለው ነው። የላሙ ፕሮጀክት ተፈርሞ ስራ ገብቷል። በሦስታችንም ሀገሮች በጋራ ጥረት እየተሰራ ያለ የመርከብ ማቆያ፣ የደረቅ እቃዎች ማራገፊያ ወዘተ ስራዎችም እየተሰሩ ነው እና በኢትዮጵያና ኬንያ መካከል ያለው ግንኙነት እድሜ ጠገብ ነው። ከሀምሳ አመት በላይ የዘለቀ ነው። ልዩ ባህሪዎቹ የማይዋዥቅ የማይቆርጥ፣ የማይጎረብጥ ሊባል የሚችል ነው። ኬንያውያን፣ በነገራችን ላይ በኢትዮጵያ ፈታኝ ወቅቶች ሁሉም ከኢትዮጵያውያን ጎን የቆዩ የቆሙ ናቸው። ብዙ ኢትዮጵያዊ አገሩ በፖለቲካም፣ በኢኮኖሚም በማህበራዊ ጉዳዮች የማይመቹት ነገሮች ሲኖሩ ወደ ኬንያ ይመጣሉ። ኬንያ ውስጥ ብዙ ኢትዮጵያዊ እንደ ራሱ ሀገር ነው የሚኖረው። ኬንያ መጥተው ወደ አውሮፓም አሜሪካም መካከለኛው ምስራቅም አውስትራሊያም እናንተም አካባቢ የተሻገሩ ከራሳቸው አልፈው ለሀገራቸውም ለቤተሰባቸው የሚጠቅም ኑሮ የሚገፉ ብዙ ኢትዮጵያውያን አሉ። እዚሁ ኬንያም ውስጥም ባዶ እጃቸውን መጥተው ቤተሰብም ሀብትም ያፈሩ ኢትዮጵያውያን ቁጥራቸው ቀላል አይደሉም። በተለያዩ ዓለም አቀፍ ድርጅቶች፣ በተለያዩ መንግስታዊ ያልሆኑ ድርጅቶች በከፍተኛ አመራር ደረጃ የሚሰሩ በስደትም ላይ ያሉ ኢትዮጵያውያን አሉ እነዚህ እንደ ሁለተኛ ሀገር ሳይሆን እንደ ራሳቸው ሀገር የሚኖሩበት ሀገር ቢኖር ኬንያ ነው ብሎ ማለት ይቻላል። የሀገሪቱ ፕሬዚዳንት ኡሁሩ ሙጋይ ኬንያታም ኢትዮጵያውያን ኬንያ ውስጥ ናይሮቢ ውስጥ ሞምባሳ ውስጥ እንደ አዲስ አበባና አዳማ እንደ አዲስ አበባና ቢሾፍቱ እንዲኖሩ እንፈልጋለን ብለው በግልጽ ተናግረው፣ ሌሎቹም የኬንያ በተዋረድ ያሉ መንግስት ባለስልጣኖች ይህንኑ ተግባራዊ የሚያደርጉበት ሁኔታ ይታያል እዚህ ጋር። ስለዚህ በኢትዮጵያና ኬንያ መካከል ያለው ግንኙነት ከሌሎች ሀገሮች ጋር ያለን ግንኙነት አብነት ምሳሌ ሊሆን የሚችል ወንድማዊ፣ በጋራ ጥቅም ላይ የተመሰረተ፣ በመከባበር ላይ የተመሰረተ ጠንካራ ግንኙነት ነው። ማንኛውም ሀገር አምባሳደራት የተወሰነ ጊዜ የስራ ቆይታ ያደርጋሉ በተመደቡባቸው ሀገራት። በእርስዎ አሁን ኬንያ ውስጥ በሚኖሩት የስራ ዘመን ውስጥ እንደ አንድ አምባሳደር ኢትዮጵያ የፌዴራል አምባሳደር የሁለቱን ሀገራት ግንኙነት ከምን ላይ አድርሼ መሄድ እሻለሁ የሚል ፍላጎት አለት? ወይም ደግሞ አምባሳደር መለስ በስራ ዘመናቸው ውስጥ የሚታወሱበት ምን አይነት አሻራ አስቀምጠው የስራ ዘመኑን ማጠናቀቅ ይሻሉ? ጥሩ ጥያቄ ያነሳው። እንግዲህ ሁሉም ሰው የራሱ ህልም ይኖረዋል። በተሰማራንበት ሙያ እንዴት የሙያችንን መቋጨት እንደምንፈልግ የምናስበው ነገር ይኖራል። በግሌ በኢትዮጵያና ኬንያ መካከል ያለው ግንኙነት የተሻለ ደረጃ እንዲደርስ በመንግስት የተሰጠኝ ትልቅ ኃላፊነት አለ፣ በህዝብ የተሰጠኝ ትልቅ ኃላፊነት አለ። ይህንን ግንኙነት ከተለመደው የመንግስታት ለመንግስታት ግንኙነት ባለፈ ወደ ህዝብ ማውረድ እንፈልጋለሁ። ኢትዮጵያውያን ተማሪዎች ኬንያ ውስጥ እንዲመጡ እዚህ ሀገር የሚማሩበትን እድል መፍጠር እፈልጋለሁ። አሁን በቅርቡ ከተለያዩ የከፍተኛ ትምህርት ተቋማት ለኢትዮጵያውያን የነጻ ትምህርት እድል እያገኘን ነው። ይሄ ብዙ ኢትዮጵያዊ ይጠቅማል። ባለፈው አመት በራሳቸው ጥረት ቢሆንም ወደ አስራ ስምንት የሚሆኑ ኢትዮጵያውያን በሶስተኛና በሁለተኛ ዲግሪ ተመርቀዋል። በተመሳሳይ በኢትዮጵያ በኩልም በሁለት ሺህ አስራ ሶስት ለስምንት ኬንያውያን የነጻ ትምህርት እድል እንዲያገኙ እየሰራ ነው እነዚህ በሁለቱ ሀገሮች ህዝቦች መካከል እንደ ድልድይ ሆነው የሚያገለግሉ ናቸው። ስለዚህ የህዝብ ለህዝብ ትስስሩ እንዲጠናከር የባህል ዲፕሎማሲን፣ የስፖርት ዲፕሎማሲን የበለጠ መጠቀም እፈልጋለሁ። ብዙ ኢትዮጵያውያን ኬንያን እንዲያውቁ፣ ኬንያውያን ኢትዮጵያውያን እንዲያውቁ የማድረግ ፍላጎት አለኝ። ሌላኛው የኢኮኖሚ ጉዳይ ነው። ኢትዮጵያ ከኬንያ በቱሪዝም መስክ ብዙ መማር ትችላለች። በመጪው ነሐሴ ወደ ሀምሳ የሚሆኑ ኬንያውያን ተማሪዎች ወደ ኢትዮጵያ በጋራ ለልምድ ልውጥና የመስክ ጉብኝት እንዲሄዱ ለማድረግ ይሰራል። ይሄ የመጀመሪያው ጅምር ነው። ይህንን በመደበኛነት እንኳን ብናደርግ በየአመቱ ሀምሳ ሀምሳ ኬንያውያን እንደዚህ የወጣቶችን ታዳጊዎች ናቸው፣ የመስክ ጉብኝት እንዲያደርጉ፣ የልምድ ልውጥ እንዲያደርጉ ብዙ ቁጥር ነው። ይህንን በሌሎች መስኮችም ማስፋት የሚቻል ይሆናል። የሁለቱ ሀገሮች የአስጎብኚዎች፣ የሁለቱ ሀገሮች የጉዞ ወኪሎች እንደዚሁ የቱሪስት መዳረሻዎቻቸውን በጋራ እንዲያሳዩ ማድረግ የምንችል ይመስለኛል። የእኔ ትኩረት የኢኮኖሚ ዲፕሎማሲ፣ የሕዝብ ለሕዝብ ዲፕሎማሲ ይሆናል። ከዛ ባለፈ ግን እዚህ ያለው ኢትዮጵያዊ የበለጠ ከሀገር ስስትርም ቁርኝትም እንዲኖረው የማድረግ ኢትዮጵያ ኬንያ ውስጥ ናይሮቢ ውስጥ የተሻለ ገጽታ እንዲኖራት ማድረግ ነው። የሚሲዮኑ የተሻለ አገልግሎት የሚሰጥ ጥሩ ገጽታ ያለው ኢትዮጵያን የሚገልጽ ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ በጣም ትልቅ ታሪክ ያላት ሀገር ናት። ኢትዮጵያንም እንደዛው የረዥም ጊዜ ታሪክ ያለን ህዝቦች ነ አንድነታችን ተጠብቆ ህብረታችን ተጠብቆ ጠንካራ ሀገር መመስረት እንድንችል በውጭ ያለው ዜጋ ምንም በማያወላዳ ሁኔታ የማይከካሚን አለውና ዜጋውንም ከሀገሩ ጋር የበለጠ ማስተሳሰር እፈልጋለሁ ከተቻለኝ ይህን ለማድረግ ከስራ ባልደረቦቼ እንዲሁም ኬንያ ከሚገኙ ወገኖቼ እና ከዋናው መስሪያ ቤት ጋር በጋራ መስራት ያስፈልገኛል ብዬ አምናለሁ በኬንያ ማላዊ ሲሼልስ ና ኮሞሮስ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር መለስ አለም ስለ ቃለ ምልልሱ እናመሰግናለን እኔም ስለተሰጠኝ እድል በጣም አመሰግናለሁ እግዚአብሔር ይስጥልኝ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ፖድካስት